the voice of America. አፍሪካውያን መሪዎች ስለምን አይሲሲን ይቃወማሉ? ስራ ላይ ያሉ የሀገሮች መሪዎች እንዳይከሰሱ የሚያደርግ ከለላ ዓለም አቀፉ የወንጀል ችሎት አይሲሲ እንዲሰጣቸው እና በኬንያ መሪዎች ላይ የተከፈተው ክስም ላልተወሰነ ጊዜ እንዲዘገይ እንዲደረግ የአፍሪካ ሕብረት ሰሞኑን ጠይቋል። ሰሎሞን አባተ አንድ የፖለቲካ ሳይንስ ምሁርና የሕግ ባለሙያ አነጋግሮ ተከታዩን አዘጋጅቷል። የዋልተር ባራሳ እጅ ተይዞ እንዲሰጠው ዓለም አቀፉ የወንጀል ችሎት የኬንያን መንግሥት ጠይቋል። አይሲሲ ዋልተር ባራሳን የሚፈልገው በያዛቸው የክስ ጉዳዮች ቃላቸውን በሚሰጡ እማኞች ውስጥ ጣልቃ እየገባ እያወከ ነው ብሎ ነው። ባራሳ ግን ክሱ መሠረተ ቢስ ነው ሲል ተቃውሟል። ባራሳ ኬንያዊ ጋዜጠኛና ከፖለቲካው አካባቢም የሚጠፋ ሰው አይደለም ይባላል። አይሲሲ በባራሳ ላይ የእስር ዋራንት ቢቆርጥም እርሱ ግን የዓለም አቀፉ ፍርድ ቤት ጥያቄ አግባብ አይደለም ሲል በአንድ የሀገሩ ፍርድ ቤት የመቃወሚያ ክስ መስርቷል። ተከላካይ ጠበቃው ኪቤ ሙንጋይም የአይሲሲ ጥያቄ የኬንያን ሕገ መንግሥት የሚጋፋ ነውና ፍርድ ቤቱ ሕገ መንግሥቱን ማክበር አለበት፣ ባራሳ ተላልፎ ሊሰጥ አይገባም፣ የአይሲሲ ትእዛዝ ውድቅ መደረግ አለበት እያሉ ነው። የኬንያው ከፍተኛ ፍርድ ቤት ትናንት አርብ ብይን ይሰጣል ተብሎ ተጠብቆ ነበር። ዋና ዳኛው ሪቻርድ ሞንጎግ ግን ጉዳዩን ለፊታችን ህዳር 2 2006 ዓ ም ቀጥረውታል። ባራሳ ጣልቃ ይገባል የተባለው ምናልባት በዓለም አቀፉ ፍርድ ቤት ፊት ቀርበው ጉዳያቸው እየታየ ባለው የኬንያ ምክትል ፕሬዚደንት ዊልያም ሩቶ እና የፊታችን ህዳር ሶስት ዶሴያቸው የሚከፈተው ፕሬዚደንት ኡሁሩ ኬንያታ ጉዳይ ሳይሆን አይቀርም። በራሳ ብርግጥ ስሙ ፖለቲካዊ እንቅስቃሴ ጋር ተያይዞ የሚጠቀስ ሰው እንጂ የሀገር መሪ አይደለም። አይሲሲ ከአፍሪካውያን ጋር ችግር ውስጥ ሲገባ ግን በራሳ የመጀመሪያው አይደለም። ፍትሕና እርቅን እንደ ማበረታታት ለሰላምና ለመረጋጋት አስተዋጽኦ ከማበርከት ይልቅ በአፍሪካና በአፍሪካውያን ላይ በማነጣጠር ወደ ፖለቲካ መሣሪያነት ዘግቷል። ይህ ጨርሶ ተቀባይነት የለውም። ለዚህም ነው አፍሪካ በአይሲሲ ላይ ተቃውሞ ያላት የምናገረው በአፍሪካ ህብረት የወቅቱ ሊቀመንበርነቴ ስለ አፍሪካ ነው ሲሉ ለስድሳ ስምንተኛው የተባበሩት መንግስታት ድርጅት ጠቅላላ ጉባኤ ንግግር ያደረጉት የኢትዮጵያ ጠቅላይ ሚኒስትር ኃይለ ማርያም ደሳለኝ ናቸው። ይህንን ያሉት በሱዳኑ ፕሬዚደንት አልበሽር ላይ የተመሰረተው ክስ ሂደት እንዲዘገይ፣ በኬንያ የአሁን መሪዎች ላይ የተከፈተው ጉዳይም እንዲሁ እንዲተላለፍ በተደጋጋሚ ጠይቀው መልስ ማጣታቸው አፍሪካውያኑን መሪዎች እንዳሳዘናቸው አመልክተዋል። የኢትዮጵያው ጠቅላይ ሚኒስትር አይሲሲ በአፍሪካውያን ዘንድ የጣለው ዝናው በጎ አይደለም። በአቶ ኃይለማርያም አባባል ደ ማነር ኢን ዊች ዘ ኢንተርናሽናል ክሪሚናል ኮርት አይሲሲ ሀዝ ቢን ኦፕሬቲንግ ለፍት ቨሪ ባድ ኢምፕሬሽን። በሚያሳዝን ሁኔታ ዓለም አቀፉ የወንጀል ችሎት አይሲሲ እየተንቀሳቀሰ ያለበት ሁኔታ በአፍሪካውያን ዘንድ በጣም መጥፎ መልክ ጥሎ አልፏል። በኬንያው ፕሬዚደንትና ምክትላቸው ላይ የተከፈተው የክስና የፍርድ ሂደት እንዲቆም ያሳሰቡት የሀገሪቱ መሪዎች ለሁሉም ርዕሳነ ብሔርና እንደ ርዕሰ ብሔር ሆኖ የመስራት ኃላፊነት ላለባቸው ሁሉ ያለመከሰስ መብት እንዲረጋገጥ ጠይቀዋል። ዓለም አቀፉ የወንጀል ችሎት አይሲሲ የአፍሪቃ መሪዎችን ብቻ ጥርስ ውስጥ አስገብቶ ይዟል። ነጥሎም የሚከሰው እነርሱ ነው የሚል እምነት እንዳላቸው የሚናገሩት የመሪዎቹ የቅዳሜው ልዩ ስብሰባ ያተኮረው በዚሁ ከፍርድ ቤቱ ጋር ባላቸው ግንኙነት ላይ በተያያዘ አጀንዳ ላይ ነው። መሪዎቹ ያቀረቡት ዓለም አቀፉ የወንጀል ችሎት የተመሠረተበት የማቋቋሚያ ስምምነት እንደገና እንዲታይ እንዲሻሻል የሚጠይቅ ሐሳብ መሆኑን የኅብረቱ ኮሚሽን ሊቀመንበር እንኮሳዛና ድላሚኒ ዙማ አመልክተዋል። ከሚያሳስቡን ጉዳዮች አንዱ ስራ ላይ ያሉ የሀገሮች መሪዎችን ያለመያዝ ወይም ያለመከሰስ መብት የሚገፈው የሮማ ደንብ አንቀጽ 27 ነው። ፕሬዚደንቶች መከሰስ የለባቸውም። ምክንያቱም ብዙ ሀገሮች የምዕራብ ሀገሮችን ጨምሮ በየሀገሮቻቸው ሕግጋት ያለመከሰስ መብቶቻቸውን ያረጋግጡላቸዋል። ስብሰባው ከመካሄዱ በፊት በነበሩት ጥቂት ሳምንታት ውስጥ ይሰማ የነበረው የአፍሪቃ መሪዎች የሚሰበሰቡት ከችሎቱ አባልነት በደቦ ተያይዘው ለመውጣት ለመወሰን ነው የሚል ጭምጭምታ እንደነበረ ይታወሳል። ይሁን እንጂ የአህጉሪቱ የውጭ ጉዳይ ሚኒስትሮች ያደረጓቸው ስብሰባዎች እንዲህ አይነቱ አድማና የተባበረ እርምጃ የሚቻል አለመሆኑን በመጠቆማቸው ኬንያም ለፕሬዚደንቶች ያለመከሰስ መብት መረጋገጥ ተጀምረው በሂደት ላይ ያሉ በሀገሮች መሪዎች ላይ የተመሰረቱ ክሶችን መቋረጥ መርህ ተቀበለችና የቅዳሜው አቋም ላይ እንደተደረሰ ተነግሯል። በኬንያ መሪዎች ላይ የተመሰረተው ክስ የሚመነጨው የዛሬ ስድስት ዓመት አካባቢ ተካሂዶ የነበረውን ብሔራዊ ምርጫ ተከትሎ የተቀሰቀሰውና ከሺህ በላይ ህይወት ያጠፋው ለብዙዎች መፈናቀልም ምክንያት የሆነው ወገን የለየ ጥቃትና የእርስ በርስ ብጥብጥ እንደነበረ ይታወሳል። ጉዳዩን አቀነባብረዋል ከሚባሉት ሰዎች መካከል በአሁኑ ምክትል ፕሬዚደንት ዊልያም ሩቶ ላይ የተከፈተው ክስ ዶሴ ሄግ ላይ እየታየ ነው። የፕሬዝደንቱ ኡሁሩ ኬንያታ ጉዳይ መታየት የሚጀምረው የፊታችን ህዳር ሶስት በኢትዮጵያ አቆጣጠር ማለት ነው ሊሆን በፍርድ ቤቱ ቀጠሮ ተይዟል። አይሲሲ የሚስተር ኬንያታን ክስ እንዲያዘገይ የአፍሪካ ህብረት እንደሚጠይቅ የኢትዮጵያ የውጭ ጉዳይ ሚኒስትር ዶክተር ቴድሮስ አድሃኖም ገልጸዋል። ይህ ጉዳይ እንዲዘገይ ስንጠይቅ በሮማ ደንብ መሠረት አንድ ጉዳይ እንዲተላለፍ የሚጠየቀው ግፋቢል ለአንድ ዓመት ሆኖ ከዚያም ሊታደስ ይችላል። ክሱ ለሌላ ጊዜ እንዲተላለፍ ከህዳር ሦስት በፊት ማመልከቻ እናስገባለን። ጥያቄያችን የማይመለስ ከሆነ መልስ እስክናገኝ ፕሬዚደንት ኬንያታ ችሎቱ ፊት እንዳይቀርቡ ተስማምተናል። በኢትዮጵያ አቆጣጠር ሰኔ 24 1994 ዓ ም ሙሉ በሙሉ ወደ ሥራ የገባው የሮማ ድንጋጌ ያጸናውን ዓለም አቀፉን የወንጀል ፍርድ ቤት ማቋቋሚያ ስምምነት 34 የአፍሪካ ሀገሮች ፈርመውታል። ይሁን እንጂ እስካሁን የታዩት ክሶችና ምርመራዎች ሁሉ የተካሄዱት በአፍሪቃውያን ላይ መሆኑን እንደ ሰበብ ያነሱት የአፍሪቃ ሀገሮች ፍርድ ቤቱን በአፍሪቃውያን ላይ አለ በሚሉት የተዛባ አመለካከት ይከሱታል። የአዲስ አበባው ስብሰባ አፍሪካውያኑ መሪዎች ያነሱትን የመሪዎችን ያለመከሰስ መርህ ጉዳይ ከተባበሩት መንግስታት ድርጅት የጸጥታ ጥበቃ ምክር ቤት ጋር የሚመክር ኮሚቴ መስርቷል። ይህ የአፍሪካ ህብረት ቡድን ከሰሜን ደቡባዊ ምዕራብ ምስራቅና ማዕከላዊ አፍሪካ አንዳንድ አካባቢያዊ ተወካዮች አምስት መሆናቸው ነው እና አንድ የኬንያ ተወካይ እንዲኖረው መወሰኑ ታውቋል። መሪዎቹ በቀጥታ ባቀረቡት ያለመከሰስ መብት መከበር ጥያቄ ላይ መልስ ካላገኙ በመጪው የአውሮፓ ወር መጨረሻ ላይ እንደገና ተገናኝተው ከፍርድ ቤቱ ጋር ባላቸው ግንኙነት ላይ ለመመካከር ተስማምተዋል። ይህንን የአፍሪካ መሪዎች ጥያቄ ከፖለቲካ ይዘቱና ከህግ አግባብነቱ ጋር አያይዘው እንዲገመግሙልኝ በዩናይትድ ስቴትስ ካሊፎርኒያ ስቴት ዩኒቨርሲቲ ሳን ቤርናርዲኖ የፖለቲካ ሳይንስ መምህርና የህግ ጠበቃ የሆኑትን ፕሮፌሰር አለማየሁ ገብረ ማርያምን አልማርያም ተብለውም ይታወቃሉ። ጋብዣለሁ። መስመር ላይ ይገኛሉ። ጤና ይስጥልኝ ፕሮፌሰር አለማየሁ። ትልኛ እግዚአብሔር ይመስገን በቅድሚያ ፕሮፌሰር አለማየው ከዚህ የመሪዎቹ ያለመከሰስ ጉዳይ ልነሳና የሮማ ደንብ ወይም ሮም ስታቺዩት አንቀጽ ሀያ ሰባት በግርድፍ ትርጉሙ ንዑስ አንቀጽ አንድ እንደሚለው ይህ ደንብ ወይም ድንጋጌ የመንግሥት ሥልጣንን መሠረት ሳያደርግ በሁሉም ሰው ላይ በእኩል ሁኔታ ተፈጻሚ ይሆናል በተለይ የሀገር ወይም የመንግሥት መሪ መሆን የመንግሥት ወይም የፓርላማ አባል መሆን የተመረጠ ተወካይ ወይም የመንግሥት ባለሥልጣን መሆን በምንም ጉዳይ አንድን ሰው በዚህ ድንጋጌ መሠረት ከመጠየቅ አያድነውም። በምንም ሁኔታም የቅጣት ማቅለያ ሆኖ ሊቀርብ አይችልም ይላል። በንዑስ አንቀጽ ሁለት ላይ ደግሞ በብሔራዊም ይሁን በዓለም አቀፍ ሕግ ከአንድ ሰው ይፋዊ ሥልጣን ወይም የመንግሥት ሥልጣን ጋር የተያያዙ ያለመከሰስ ወይም ያለመያዝ ኢሚዩኒቲ የሚለውን ነው ወይም የተለዩ የሕግ አፈጻጸም ድንጋጌዎች ፍርድ ቤቱ በግለሰቡ ላይ የፍትህ ሂደት ማከናወኛ ሥርዓቱን እንዳያካሂድ አያግዱትም። እንዳይከስ ወይም ጉዳዩን እንዳይ አያግዱትም ለማለት ነው። እንዲህ ይላል እንግዲህ አንቀጽ ሀያ ሰባት በሁለቱም ንዑስ አንቀጾቹ በሮማ ደንብ ወይም ድንጋጌ አንቀጽ ሀያ ሰባት ንዑስ አንቀጽ አንድና ሁለት መሠረት የአፍሪቃ ኅብረትን ወይም የአፍሪቃውያኑን መሪዎች የከትናንት በስቲያ የአዲስ አበባ ስብሰባ ጥያቄ እንዴት ይመለከቱታል ፕሮፌሰር የመሪዎቹ ጥያቄ አግባብነት ያለውና አግባቡንም የተከተለ ነው ወይ ወደ እርስዎ ልምጣ ፕሮፌሰር አልማርያም እሺ እርስዎ አመሰግናለሁ አሁን ያቀረብከው ጥያቄ በጣም በጣም የሚያስደንቅ ነው። ምክንያቱም የሮማ ደንብ አንቀጽ ሀያ ሰባት ማለት የሮማ ደንብ የልብ ትርታ ማለት ነው። አንቀጽ ሀያ ሰባትን ከተቀናቀኑት የሮማ ደንብ አያስፈልግም ማለት ነው እስከነ ጭራሹ። ለምንድን ነው የሮማ ደንብ አንቀጽ ሀያ ሰባት የሚል ምንድን ነው? ማናቸውም ሰው በዓለም ወንጀለኛ ፍርድ ቤት መከሰስ ይችላል ስራሰውም ሆነ የአገር መሪም ሆነ የፓርላማ አባል ማናቸውም ሰው በሕግ ፊት የነዛ የተወሰኑትን ጥፋቶች ካጠፋ ምንም ነገር ሊመክትለት አይችልም ነው። እነዚህ ደግሞ ማለት ምንድን ነው? በምንስ አይነት ነው ሊከሰስ የሚችለው ማለት ነው። አንቀጽ አምስትን የተመለከትን እንደሆነ በጣም የተወሰኑ ነገሮችን ነው የዓለም አቀፍ ችሎት መርምሮ ፍርድ ለመስጠት የሚችለው ምንድን ነው? ይሄ ዘር ማጥፋት፣ ሰብአዊ መብትን መግፈፍ፣ በሰፊው መግፈፍ በጦርነት ጊዜ ክፉ ወንጀሎች መፈጸም፣ አገርን መውረር እነዚህን የመሳሰሉ ነገሮች ናቸው። ስለዚህ እነዚህ ሰዎች አንቀጽ ሀያ ሰባት ይሻሻል ወይንም ከአሁን ያለው ቃሉ ይለወጥ ማለት ምንድን ነው? አንድ መንግስት መሪ ነኝ የሚል ወይንም ርዕሰ መንግስት ነኝ የሚል ሰው ዘር ማጥፋትን ካደረገ፣ ሰብአዊ መብትን ከገፈፈ፣ ጦርነት ላይ ወንጀል ከፈጸመና ያ ሰው ስልጣን ላይ ስላለ አይከሰስ፣ ህግም አይድረስ፣ ፍትህም አይድረስበት ነው። ይህን ከተመለከትን በሀገራችን አንድ አይነት አስተባበል ነበር። ንጉሥ አይከሰስ ሰማይ አይታረስ፣ የሚል ይሄ የቀረ አስተሳሰብ ነው። ማለትም ምንድን ነው የህግ በላይነት ባለበት ጊዜ የህግ በላይነትን አንቀበልም፣ ምክንያቱም ስልጣን ላይ ቁጭ ብለናል ማለት ነው። በአፍሪካ እንደምናውቀው ሁሉ በብዛት በስልጣን ላይ የሚወጡት መሪዎች የምንላቸው ምርጫን ሰርቀው፣ በጥይት ተደባድበው፣ አወናብደው፣ በሙስና በማናቸውም ነገር ነው። በትክክል ተመርጠው ስልጣን ላይ የሚኖሩ አንደኛ ስለዚህም ነገር ሊጠይቃቸው ወይም ሊያስፈራራቸው የሚችል ነገር የለም ምክንያቱም ጥፋት የለባቸውም ማለት ነው። ሥነ ሥርዓቱ ነው የተመረጡት። ህዝብ መርጧቸው ነው ያሉት። ሰላሳ አራቱም የጠቀስካቸው አገሮች ለምሳሌ የህግ በላይነትን ተቀብለው ነው ይህንን የሮምንም ደንብ ለአፍሪካ የሰብአዊ መብት መጠበቅ እና ለወደፊትም የህዝቡን የሰብአዊ መብት ለመጠበቅ ይረዳል ብሎ ስላመኑበት ነው። ይሄንን ስል ለምሳሌ ኢትዮጵያ ለምንድን ነው ደንቡን ያልፈረመችው? ኢትዮጵያ አንዷ ናት። እንግዲህ ኢትዮጵያ ከአፍሪካ ውስጥ ታላቅ ሀገር አንደኛው ተብላ የምታየው እሷ ግን ይሄኛውን ደንብ ላይ አልፈረመችም። ለምን? በሁለተኛ ደረጃ ደግሞ የጠቀስከው ነገር አለ። ይሄኛ ኮምፕሊመንታሪ ጁሪስዲክሽን የሚባለው የአለም አቀፍ ችሎቱ ወይም ፍርድ ቤቱ የሚከታተለው አንድ አገር ላይ ካለ የፍርድ ቤቶች ጋር በመሽቀዳደም ወይንም ከነሱ ጋር በመቃወም አይደለም እነሱ ወይም የአንድ መንግስት የአንድ ሀገር መንግስት እነዚህ የጠቀስኳቸውን ወንጀሎች የዘር ማጥፋት የመሳሰሉትን ነገር በራሱም መሪዎች ላይ ሆነ በሌሎቹም እዛ ሀገር ውስጥ ባሉት ሰዎች ላይ አልወስድም ካለ በሮም ደንብ መሰረት እነዛ ሰዎች ጊዜ ተሰጥቷቸዋል የሀገሩ መንግስት አይ እነዚህን ሰዎች አልከታተልም ለፍርድ አላቀርብም ካለ ያኔ ነው በሮም ደንብ የአቃቤ ህጉ ገብቶ ወይንም በሌላ ዘዴ እነዛ ወንጀለኞች ተይዘው ወይንም ተጠርጣሪዎች ወደ ፍርድ ሊቀርቡ የሚችሉ። ስለዚህ አጠያቃቸው በሙሉ ምንድን ነው? ለእኔ የሚሰማኝ ምንድን ነው? ንጉስ አይከሰስ ሰማይ አይታረስ የሚለውን የአፍሪካ ርዕሰ መሪዎች አይከሰሱም፣ ሰማይ አይታረስም ማለት ነው። ስለዚህ ለእነሱ አንድ አይነት ህግ ይፈጠር። ያ ህግ ምንድን ነው? እነሱ ህግ እና ፍትህ አይደርስባቸውም፣ ሌላው ሰው ግን ለተቀናቃኝ ሁሉ ሰው ደግሞ በሌላ ህግ ይዳኝ ነው። ሌላው ሰው በሙሉ ይቅረብ ለፍርድ እነሱ ግን ከፍርድ ይሸሸጉ ነው። እና ይሄ አሁን ቀደም አድርገ ደግሞ የጠቀስከው ስለ መዘግየት ዲፈር ፕሮሲኪሽን የሚሉት እስከ መቼ ነው የሚጠበቀው? እንደምናውቀው የአፍሪካ መሪዎች ለምሳሌ እነ በሽሪ ነው ያቸው ለስንት ዘመን ነው ሃያ ሰላሳ ዓመት ቁጭ ብለዋል። ሌሎችም የአፍሪካ መሪዎች እነዛ እንግዲህ ሃያ ሰላሳ ዓመት መጠበቅ አለባቸው ማለት ነው፣ ከስራ እስኪወጡ ወይንም እስኪሞቱ ወይንም ሌላ መፈንቅለ መንግስት መጥቶ እስኪጥላቸው ድረስ ማለት ነው። ይሄ በጣም የሚያስደንቅና በበኩሌ ፈጽሞ ሊገባኝ አይችልም። ወይንም ሰውን እንዴት ቢንቁት ነው እንደዚህ አይነት ነገር የሚናገሩት? ማናቸውም ሰው በአሁኑ ጊዜ ይሄ እንግዲህ በድሮ በድንጋይ ዳቦ ዘመን ላይሆን ይችላል። ይህ ምናልባት ንጉሥ ላይከሰስ ይችላል። በድሮ ጊዜ ሰማይ ላይታ- በአሁኑ ጊዜ ግን ማናቸውም ሰው ዘርን ማጥፋት ካደረገ፣ ሰብዓዊ መብትን ከገፈፈ፣ በምንም አይነት ለፍርድ የማይቀርቡበት ምክንያት የለም። ይሄንን ደግሞ አይቅረብ የሚለው ምንም ምክንያት የሰጡት ነገር የለም። ምንም አንድም ምክንያት የለም። ድላሚኒዙማ ካቀረቧቸው ምክንያቶች አንደኛው በሀገሮች ድንጋጌዎች ውስጥ ኢሚኒቲ ያላቸው ወይም ያለመከሰስ መብት አላቸው እነዚህ መሪዎች የሚል ነው። በብሔራዊ እኮ ማስታወስ ያለብን ይሄንን ነው። እነዚህ ይህንን የሮሙን ደንብ የፈረሙት አገሮች ናቸው። ለኢትዮጵያ አይነት ሀገር ለምሳሌ የሮም ደንብ አይሰራም ለምን ምክንያቱም ኢትዮጵያ አልፈረመችም ማለት እነሱ እንደፈለጉ ማድረግ ይችላሉ ሮምም ደንብ ችሎታ አይቀርቡም እዛም አይቀርቡም እንደምናውቀው ሁለት ሺ አምስት ላይ ለምሳሌ መቶ ዘጠና ሶስት ሰዎች አልቀዋል ሰባት መቶ ስልሳ ሶስት ሰዎች ቆስለዋል ገዛም የሰረፉ ብዙ አሉ የእነዚህ ሰዎች ምንም የቀረበ በህግ የቀረቡን ነገር የለም ኢትዮጵያ ለምሳሌ በሮማ ደንብ ላይ ብትኖር ኖሮ እነዛ ሰዎች ለመጠየቅ ይቻል ነበር ማለት ነው። ግን ስለሌሉ አይጠየቁም። ስለዚህ ይሄ ነገር የሚጠቅሳቸው ሰዎች በአብዛኛው ማለት ነው የፈረሙትን ሀገሮች ነው። አፍሪካ ውስጥ ሰላሳ አራት ሀገሮች አሉ። እነሱም ሰላሳ አራት ሀገሮች በእነሱ ላይ ነው የሚጠቀሙ። እርግጥ በሴኪሪቲ ካውንስል በተባበሩ መንግስታት የደህንነት ካውንስል ተመርቶ ለምሳሌ እንደ በሺር አይነቱ እንዲከሰስ ሊደረግ ይችላል። ነገር ግን ይሄ ይሄ ጥያቄ የሚያመለክተው ሰላሳ አራቶቹ ላይ ነው ማለት የአይሲሲ አባል ባይሆንም አንድ ሀገር ወይም የአንድ ሀገር መሪ ሊከሰስ ይችላል ነው የሚሉኝ? ባለማለት አዎ፣ የሴክዩሪቲ ካውንስሉ ጉዳዩን ወደ ችሎቱ ከላከው አሁን የኬንያው ፕሬዚደንት እና ምክትላቸው ጉዳይ እንዲተላለፍ የጠየቁት መሪዎቹ በዚሁ በአይሲሲ የሮማ ደንብ አንቀጽ አስራ ስድስት መሰረት ነው። እዛም ላይ በጸጥታ ጥበቃ ምክር ቤቱ ጥያቄ ከቀረበ ለአንድ አመት ለሚሆን ጊዜ ምንም ክስ አይታይም ይላል፣ ግን ሊራዘም ይችላል ይላል። እና ይሄ እንግዲህ ንግግራቸው የመሪዎቹ የሚሆነው ከጸጥታ ጥበቃ ምክር ቤቱ ነው። በዚህኛው ጉዳይ ላይ ከአይሲሲ ጋር አይደለም። ይሄ ጥያቄ ለመሆኑ የሚሳካ ይመስሎታል? ማስተዋል አለብን። ዝም ብሎ ከጠየቀ አይደለም። የጸጥታው ካውንስል በሚጠየቅበት ጊዜ ምክንያት መሰጠት አለበት። ለአስራ ሁለት ወር ዝም ብሎ ነገሩ ይጎተት ወይም አስራ ሁለት ወር ደግሞ ሲመጣ እንደገና አስራ ሁለት ወር ይጨመር ይባላል እንዲህ እየተባለ አስራ ሁለት ዓመት ሊቀጥል ይችላል። ስለዚህ ምንድን ነው ተጨባጭ ነገር ለጸጥታው ካውንስል የሚቀርብለት? ምን አይነት ማስረጃ ነው? ምን አይነት ጥያቄ ነው? እስካሁን እነሱ የሚሉት ምንድን ነው? አይ የአፍሪካ ርዕሰ መሪዎች አይከሰሱ ነው። በቃ ምክንያት ግን አይሰብ ምንድን ነው ምክንያት? ኦ ሀገር ሊበጠበጥ ይችላል፣ እንዲህ ሊሆን ይችላል። ይሄ ሁሉ ስፔኩሌሽን ወይንም ዝም ብሎ ግመታ ነው ማለት ነው። ይሄ አዲስ ነገር አይደለም። ለመሆኑ ተጠይቋል የሚባለው ከአሁኑም በፊት ተናግረውታል። ጠይቀን ጠይቀን ዝም ብለውናል አሉ። ለምንድን ነው የጸጥታው ካውንስል ዝም ያለው? ምክንያቱም ጥያ የሚገባ አይነት ጥያቄ አይደለም። እነሱ ሲያቀርቡ መሪዎቹ እነዚህ የተከሰሱ መሪዎች ስራቸውን በተሳካ ሁኔታ ወይም በተቀላጠፈ ሁኔታ እንዳያካሄዱ ያግዳቸዋል ወይም እንቅፋት ይፈጥርባቸዋል። ይሄ የክስ ሂደት እና በሀገር ውስጥም በአካባቢውም ላይ የሚፈጥረው ጫና አለ የሚል ነው። ይሄኮ አሁን በኬንያታ እና በሩቶ ስንመለከተው እነሱ ይሄ ወንጀል ሲመሰረትባቸው የሀገር መሪዎች አልነበሩም። እንግዲህ አሁን ያነገ ያስተሳሰቡን እኮ ሎጂክ መመልከት አለብን። ሚኒስትሮች ነበሩ ተከሰሱ። እሺ ብሎ ፍርድ ቀረቡ። አይ አሁን ስልጣን ላይ ወጥተናል እና ፍርድ አይቅረብብን ወይ ፍርድ ይዘግብን ማለት ምን ማለት ነው? ከአሁን በኋላ የአፍሪካ መሪዎች በሙሉ ከተከሰሰባቸው፣ ለምሳሌ በሌላው ሀገር በየጫካ አካባቢ ነው የሚዋጉት ምናምን አሉ። እነሱ ያን ሁሉ ሰብአዊ መብት ገፈው ጥፋት ካደረጉ በኋላ ስልጣንን ቁንጮ ላይ ከተቀመጡ በኋላ ህግ አይነካንም እኮ አይነት አነጋገር ነው። እነዚህ ሰዎች ሩቶና ኬንያታ ተቀብለው ነው የቀረቡት። ፍርድ ቤቱ ፍርድ ቤቱ ጋር ቀርቦ ተቀብሎ የፍርድ ቤቱ ስነ ስርዓት እየተካሄደ ያለ መሀል ላይ አቁሙ፣ አቁሙ፣ አይ እንደ ትራፊክ ቆምና እኛ ሌላ አገር ስለምናስተዳድር ፍትህ ይጨናገፍ ብሎ መናገር ይሄ ህግ ላይ እንደ መጥፋት ማለት እየ ነው የምገምተው። የሚያሳዝንና የሚጠበቅም ነገር አይደለም። በእኔ አስተያየት ደግሞ ሩቶም ሆኑ ኬንያታ ፍርድ ቀርበው ማስረጃ ቀርቦ እስከ ተፈረደባቸው ጊዜ ጥፋተኞች አይደሉም። ስለዚህ ምን የሚያስደብቅ ነገር የላቸውም። ካስፈለገ ምናልባት ፊት ለፊት ቀርበው እዛ በየቀኑ ላይቀመጡ የሚችል ስነ ስርዓት ሊኖር ይችላል። ግን እነሱ አላጠፋንም ምንም ነገር ይሄ ሁሉ ሐሰት ነው ብለው የሚያወሩት እውነት ከሆነ ምን የሚያስፈራ ነገር የለም ቤት ሄዶ መቅረብ ነው። የአፍሪካ መሪዎች አሁን በዚህ ስብሰባቸው መልስ ካላገኙ ለዚህ ለጥያቄያቸው ለጸጥታ ጥበቃ ምክር ቤቱ ለሚያቀርቡት ይመስለኛል። በተለይ ይሄ እንዲዘገይ የማድረጉ ጉዳይ ካላገኙ ኬንያታ እንዳይቀርቡ ወስነዋል። በአሁን የፊታችን ህዳር ሁለት ባለው ቀጠሮ ላይ ማለት ነው። ይሄ እርስዎ የህግ ባለሙያም ስለሆኑ አግባብ ይመስሎታል ወይ? መዘዝስ አለው ወይ? አንደኛ አግባብ አይደለም። አንድ ሰው ፍርድ ሸንጎ ከቀረበ በኋላ አይ ረግጬ ወጣለሁ ፍርድ ቤቱን አላከብርም እኔ በፖለቲካ በአፍሪካም ሆነ በሌላ በኩል የፖለቲካ ስንዱና ዝግጅት አድርጌ ፍርድ ቤቱን ረግጬ ወጣለሁ ማለት የህግ በላይነትን አለማክበር ነው። ይሄን ደግሞ አፍሪካን ርዕሰ መሪዎችና አስተዳዳሪዎች የሚያሳማ ጥያቄ ነው። ለሱ በቂ ማስረጃ አቀረቡ ማለት ነው። ኬንያ በነገራችን ላይ ፈራሚ ሀገር ነች፣ አይሲሲ አባል ሀገር ነች። አሁን እኮ የምትናገረው ነገር በሌላውም ሊሆን ይችላል። ምክንያት አሁን የሚናገሩት ነገር አገራቸው ውስጥም ላሉ ሰዎች ለእነሱ ተቀናቃኞች የእናንተን ፍርድ ቤት አንቀበልም የራሳቸውን ምክንያት ሰጥተው ፍርዱን አጨናግፈው ከፍርድ ውጭ ነን ከህግ በላይ ነን ብለው ለመናገር የሚያበቃቸው ፕሬሲደንት ወይም የሚያበቃቸው አስተያየት እኮ ነው እነዚህ ሰዎች የሚሰጡት። ግን እንደ ጠቀስከው ብዙ መዘዝ ሊኖረው ይችላል። አያ አልቀርብም ብሎ ኬንያታ ካለ እንግዲህ ችሎቱ ፖሊስ ሰዶ ሊያስይዘው አይችልም። ማድረግ የሚችሉ ያደረጉት ምንድን ነው? የራሳቸው አሰምብሊ ኦፍ ስቴትስ የሚባል አለ፣ የእነሱ የሚሰበሰቡበት መንግስታት። ለእሱ ጉዳዩን ምን እንደተደረገ ኬንያታ ፍርድ ቤቱን ረግጦ እንደወጣ ይቀርባል። ደግሞ ለጸጥታ ካውንስሉም ይሄ ነገር ይቀርባል። እንግዲህ ከዛ በኋላ ያሉት ነገሮች ብዙ ሊሆኑ ይችላል። ለምሳሌ እንደ በሺር የዓለም ፍትህን ያመለጠ ወንጀለኛ ሆኖ ፊጂቲቭ ፍሮም ጃስቲስ ይሉታል። እንደዛ ሊሆን ይችላል። የእስር ማዘዣ እንደወጣባቸው ማለት ነው። አዎ ማዘ እንደወጣባቸው። ምናልባት ካስፈለገም በኢንተርፖል አንድ ቀይ ማስታወቂያ ሬድ ኖቲስ የሚባል አለ። ምናልባት ኬንያታ በሌላው ዓለም ላይ ለመጎኘት ከሄደ ምናልባት ታስሮ እንዲቀርብ ሊገደድ ይችላል። ደግሞ ለሀገሪቷ በጣም መጥፎ ስም ነው የሚያተርፈው ምክንያቱም አገሪቷ የምትመራው ህግን ካመለጠ ፍትህን ካመለጠ ወንጀለኛ ነው የሚልም አሳፋሪ ነገር ሊኖር ይችላል። የውጭ መንግስታትም ያለውን ግንኙነት ሊያበላሽ ይችላል። ምክንያቱም ማን ነው እንግዲህ ከዚህ ከህግ ካመለጠ ወንጀለኛ ጋራ ቁጭ ብሎ በፊት ለፊት ታይቶ አብሮ ከሱ ጋራ ወይንም በዲፕሎማሲም በሌላ ነገር ማድረግ የሚፈልግ መሪ? ለራሱም ችግር ያመጣበታል ብዬ ነው የምገምተው። ምክንያቱም በተለይ በምዕራብ መንግስቶች የውስጥ ተቀናቃኞቹም ቢሆን ይህንን ነገር ሳያተኩሩበት አይቀሩም። ስለዚህ አስቸጋሪ ሁኔታ ላይ ነው ያለው። እኔ ግን የሚመስለኝ በግሌማዊ ምንድን ነው ኬንያታና ሩቶ ጥፋት አላጠፋንም ብለዋል። ይሄ ደግሞ እስከሚታወቅባቸው ድረስ ወይም በህግ እስኪረጋገጥ ድረስ ናቸው ብለን ነው ማመን ያለብን። ስለዚህ ችሎቱ ተጀምሯል። ሄዶ ሽንጥን ገትሮ መሟገት ብቻ ነው። ደግሞ ብዙም ችሎታ ያላቸው ጠበቆች አሏቸው። የችሎቱ ስነ ስርዓትም በጣም ለተከሳሽ የሚያመች ነው። ስለዚህ ማስረጃ እስካልቀረበባቸው ድረስ በ ሕግ ነጻ እንደሚሆኑ እኔ ምንም ጥርጥር የለኝ። ግን ካልሆኑ ደግሞ ያው እንደማናቸውም ሰው ወንጀል እንደፈጸመ በዛ ደረጃ ቅጣታቸው ሊቀበሉ ይችላሉ። ሌላም ደግሞ በፖለቲካ መፍትሄ ካስፈለገ ምሕረትም ሊደረግላቸው ይችል ይሆናል ምናልባት ዘዴ ካለው በብዙ ነገር ነገሩን ለማስተካከል ይቻላል ማለት ነው። ግን እውነቱን እና ጥፋቱ መቅረብ አለበት። ማምለጥ አይቻልም። ጥሩጦ የአይሲሲ አንቀጽ ሀያ ሰባት ንዑስ አንቀጽ አንድ ድንጋጌ ግን የፖለቲካ መፍትሄም ቢሆን ፍርድን አያቀልም ይላል። ልክ ነው። ምክንያቱም ፍርድ እኮ አልቋል። ፍርዱ ካለቀ በኋላ ጥፋታቸው ተረጋግጦ ወንጀሉን ፈጽመዋል ከተባለ ያው ቅጣት ነው የሚቀጥለው። ቅጣታቸውን በስርዓቱ በሌላ ነገር ከተደረገ ምናልባት ሌላ ዘዴ በፖለቲካ ሊኖረው ይችላል ማለት ነው ካስፈለገ እንግዲህ የህግ ሊቃውንቶች መመርመር ይችላሉ። ስነ ስርአቱ ላይ በፊት ለፊት አይጠቅስም። ምናልባት ምህረት ካለ ወይንም ስርአትም ቢሆን ስርአቱ የሚቀልበትን ዘዴ ወይንም ስርአቱን ባሉበት አገር እንዲፈጸም ብዙ ብዙ ዘዴዎች አሉ። ግን እዛ ድረስም ማድረስ አያስፈልግም በአሁኑ ጊዜ፣ ምክንያቱም ገና ፍርዱ አልተሰጠም። እነዚህ ሰዎች ጥፋታቸው አልተረጋገጠም። ስለዚህ አጥፍተዋል ብሎ ማሰብም አይቻልም። ለተባበሩት መንግስታት ሄዶ ይሄ ነገር ይቀየር ምናምን ማለትም ራሱ አጥፍተዋል እንደማለት ነው። ምክንያቱም እስካላጠፉ ድረስ ምንድን ነው ይሄ ሁሉ ሽርጉድ መጫዋጫሆና ምን ማለት ስለዚህ ይሄ ይሄ ሁሉ የሚያሳየው ምንድን ነው? ኮንሽንስነስ ኦፍ ጊልት ይሉታል። በአእምሯቸው ውስጥ ጥፋት ስላጠፉት ያቺ ጥፋት እየነዘነዘቻቸው ነው ማለት ነው የሚቀርቡት ይህንን ነገር የሚያወሩት እንጂ፣ ያላጠፋና በራሱ የሚተማመን ሰው ከሆነ ማስረጃውን አቅርቦ በማስረጃ ከሶ ሊያስቀጣቸው የሚችለው አቃቤ ሕጉ ነው። እነሱ ምንም ማድረግ የለባቸውም። ስለዚህ የአቃቤ ሕጉን ማስረጃ መከላከል ብቻ ነው ያለባቸው እና አቃቤ ሕጉ በቂ የሆነ ማስረጃ ከሌለው ነጻ እንደሚሆኑ ምንም ጥርጥር የለም። ስለዚህ ምንድን ነው የሚፈሩት ማለት ነው ነው ለእኔ ጥያቄ። ፕሮፌሰር አለማየሁ ሌላው አይሲሲ አፍሪካውያንን ነጥሎና መርዞ ይዟል የሚለው ቅሬታ ነው። እንግዲህ መሪዎቹንና ፍርድ ቤቱን ከዕለት ወደ ዕለት እያካረረ የመጣ ጉዳይና ሁለቱም ወገኖች የየራሳቸው ምላሽ አላቸው። ለዚህ ተደጋግሞ ለሚነሳ ክስ እርስዎ ምን ይላሉ? በዚህ ጉዳይ ላይ እንግዲህ ማስተዋል ያለብን ምንድን ነው የሮም ድንጋጌ ወይንም ደንብ በስራ ላይ የሚውለው በአውሮፓን አቆጣጠር ከሁለት ሺ ሁለት በኋላ በተፈጸሙት ወንጀሎች ነው እና እንደምናውቀው ሁሉ እንደዚህ አይነት የጠቀስኳቸው የዘር ማጥፋት፣ ሰብአዊ መብት መግፈፍ የመሳሰሉት ወንጀሎች በሰፊው የተካሄዱት በተወሰኑ ሀገሮች በአፍሪካ ውስጥ ነው እንግዲህ። እርግጥ በሌላ ሀገር ወንጀሎች አልተፈፀሙም ማለት አይደለም። ነገር ግን በብዛት የተፈጸሙት በአፍሪካ ነው። እነዚህ ላይ መደረጉ ወይንም ክሱ መመስረቱ ትክክል አይደለም ማለት አይደለም። ግን ማስታወስ ያለብን ደግሞ ሌላ አንድ ነገር አለ። ምንድን ነው? ይሄ ይሄ ሁሉ ጥያቄና ይሄ ሁሉ ሽር ጉድ የተነሳው ምንድን ነው? ርዕሰ መር የተባሉት በሚከሰሱበት ጊዜ ነው። ከአሁን በፊት ይሄ ጥያቄ ተነሳ አያውቅም። ለምሳሌ እነ ጆሴፍ ኮኒ እነ ቦስኮ ንታጋንዳ የመሳሰሉ ታላላቅ አጥፊዎች ይህን በሚሰሩበት ጊዜ ማንም ሰው ለእነሱ ቆሞ የተከራከረ ሰው የለም። አይ እነዚህ ሰዎች እስቲ ቆይ አነጋግረን ቁጭ ብለን አንድ እስቴ ወደ ፍርድ ይቅረቡ። አይደለም እንደውም በባሽርም ጊዜ ትንሽ ተነጋገሩ እንጂ እስከዚህ ጩኸት አሰምተው ወደ ጸጥታ ካውንስሉ እንሂድ ምናምን ያሉት ነገር አልነበረም። አሁን በሩቶና በኬንያታ ጊዜ ነው ይሄ ሁሉ ነገር እንደገና የትልቅ መጫዋጫ ጉዳይ ሆነው። ስለዚህ እነሱን ለማዳንና ወደፊትም ደግሞ የአፍሪካ መሪዎች በህግ እንዳይጠየቁ ለማድረግ የተደረገ ስትራቴጂ ነው እንጂ በእውነት ይሄ መንግስት መሪ ስለሆኑ ከህግ በላይ ናቸው ወይንም የህግን ፍትህን ማምለጥ አለባቸው የሚለውን ነገር አንድ ሰው አእምሮ ያለው ማሰብ የሚችል ሰው ይሄንን ከ ከእሱ አይነት ሰው አንደበት ሲወጣ በጣም ያሰቀቃል፣ ያሳፍራል። ምክንያቱም እነዚህ ቀላል ወንጀሎች አይደሉ። ዘር ማጥፋት ማለት ህዝብን ማጥፋት ማለት ነው። እንዴት አንድ የሀገር መሪ የህዝብን አጥፍቶ እንዴት ፍርድ ከፍትህ አይቅረብ ይባላል? ይሄ በጣም የሚያሳዝን እና አፍሪካን የሚያሰድብ አስተያየት ነው ብዬ ነው ማሰብ የምገምተው። ስለዚህ የመሪዎቹ ጥያቄ ትክክል አይደለም፣ ወይም ሀሳብ ትክክል አይደለም ነው ነው የሚሉት ብቻ ሀሳቡ የዕብደት ሀሳብ ነው ብዬ ነው የማስበው። ምክንያቱም የዓለምን ሴኪሪቲ ካውንስሉንም ሆነ ሌላውንም ሰው ይሄንን ጥያቄ መልስ ስጡን ማለት ሁለት የፍርድ ወይም የፍትህ ደረጃዎች ያዙ ማለት ነው። አንድ ለአፍሪካ መሪዎችና ስልጣን ላይ ለተቀመጡ ሰዎች ዘር ማጥፋት ክስ አይድረስባቸው ሰብአዊ ስልጣን ላይ እስካሉ ድረስ እና ስልጣን ደግሞ ሀያ አመትም ሰላሳ አመትም ቢሆኑ እስከዛ ድረስ አይነካቸው ማለት ነው። ሌላው ሰው ግን፣ ማናቸውም ሌላ ሰው ወንጀል ከእነዚህም ወንጀሎች ከፈጸመ ለእነሱ ወዲያውኑ ባለው ስነ ስርዓት ችሎት ቀርበው ተፈርዶባቸው ይቀጡ እንደማለት ነው። ስለዚህ የተባበሩት መንግስታት ምን ብሎ ይሄንን መልስ ይሰጣል? ይሄ የብደት ጥያቄ ነው። እንዴት ምን ምን ብሎ መልስ ይሰጣል? ችሎት ውስጥ ምን ብሎ መልስ ይሰጣል? ለዚያ ሁለት አይነት የህግ ፍርድ ደብል ስታንዳርድ ይሉታል። ሁለት አይነት የፍትህ ደረጃዎች ፍጠሩ ሲባል ጭንቅላት ነቅንቆ ዝም ማለት ብቻ ነው። እሺ በካሊፎርኒያ ስቴት ዩኒቨርሲቲ ሳን በርናርዲኖ የፖለቲካ ሳይንስ መምህርና የህግ ጠበቃ ፕሮፌሰር አለማየሁ ገብረ ማርያም ወይም ፕሮፌሰር አልማርያም ለጊዜውና ለማብራሪያው እጅግ በጣም አድርጌ አመሰግናለሁ። እኔም አመሰግናለሁ። አሰሩን መልካም ቀን መልካም ቀን ደህና ምሽው Yeah, yeah.